Voice of America you <coughs> e Yeah, yeah, America Dems Radio Tabiano. <music> ከፍተኛ የሆነ ድርቅና ችግር ነበረ። ሮበ እስካሁን ድረስ ክረምት ከጋባ ሁለት ቀን ብቻ ነው ዚህ አካባቢ ዝናብ የጣለው። መሀመድ አሊ ይባላሉ፣ የሰማ ናቸው። የአፋር ክልል ልዩ ስሙ ሀርስስ በመባል በሚታወቀው ቀበሌ ነዋሪ ናቸው። በአካባቢው የተከሰተውን ድርቅ አስመልክቶ በስፍራው የሚገኘው ዘጋቢያችን ካነጋገራቸው ውስጥ የወሰድነውን ነው ያሰማ ናችሁ። የዝናብ እጥረቱ አጠቃላይ በክልሉ 32ቱም ወረዳዎች ላይ ነው ያለው። ነገር ግን አንዳንድ ወረዳዎች ላይ በጣም የሱ ከባለፈው ሁለት የዝናብ ወቅቶችን ያላገኙ ወረዳዎች ስለነበሩ በአንዳንድ ቦታ ላይ ትንሽ በጣም ከፍተኛ ነው። በአንዳንድ ቦታዎች ላይ ደግሞ የተወሰነ እጥረት ነው ያለው። ስለዚህ ስፋቱ አጠቃላይ ክልሉ ላይ ያለ ችግር ቢሆንም እንደየ አካባቢው ደግሞ ይለያያል። በሰመራ የአፋር ክልል አደጋን መከላከልና ዝግጅነት እንዲሁም የምግብ ዋስትና ጽህፈት ቤት ኃላፊ ወይዘሮ አይሻ መሀመድ ናቸው። እኝኛይቱ ድርቁን አስመልክቶ ከሰጡት አስተያየት የተወሰደ ነው። የሁለቱንም ዝርዝር በእለቱ አብይ ርዕስ እናቀርባለን። የሶማሊያን መንግስት ኃይሎች ይረዱ የነበሩ የኢትዮጵያ ወታደሮች ከሁለት ስትራቴጂያዊ ከተሞች እየወጡ መሆናቸውን ለቪኦኤ ከአካባቢው ነዋሪ ተሰምቷል። ዜና የመጀመሪያ ዜናችን ይሆናል። የደቡብ ሱዳን ፕሬዚደንት ከአመት ተኩል በላይ የዘለቀውን ጦርነት ለማክተም የታለመውን የሰላም ውል አልፈርምም ማለታቸው ተዘገበ፣ የሚሉትንም ይዘናል ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ፣ ክርሶች እና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከዛሬ ሰኞ ነሐሴ 11 ዝግጅቶች ጋር ተረኛ አስተናጋጆቻችሁ ቆንጅ ይታይና አሉላ ከበደ ከፕሮግራም አቀናባሪያችን ጽዮን ግርማና ከስርጭት መሐንዲሷ ቲያን ዋንግ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና የሶማሊያውን ፌዴራላዊ መንግስት ኃይሎች ይረዱ የነበሩ የኢትዮጵያ ወታደሮች ከሁለት ስትራቴጂያዊ ከተሞች እየወጡ መሆናቸውን የአካባቢው ነዋሪ ሕዝብ ለቪኦኤ ገልጿል። ከማዕከላዊቱ የሶማሌ ክልል ሂራን ይፋ የሆኑ ዘገባዎችን እንዳመለከቱት የኢትዮጵያ ወታደሮች የተሰማሩት በአልሸባብ ቁጥጥር ስር የነበሩ ሁለት ስትራቴጂያዊ ስፍራዎችን ለማስለቀቅ በተካሄደው ዘመቻ ነበር። ዘገባውን አዲሱ አበበ ያቀርባል። የኢትዮጵያ ወታደሮች ለቀው የወጡት ቡቅ አቃብል እና ሃልጋን ከተባሉ ከተሞች ሲሆን በአሚሶም ስር የሚገኘው የጅቡቲው ሰላም አስከባሪ ዋና አዛዥ ኮሎኔል አብድራህማን አብዲ ዲምቢል የኢትዮጵያ ወታደሮች በአሚሶሙ እዝ ስር ስላልነበሩ መውጣታቸውን ማረጋገጥ እንደማይችሉ አስታውቀዋል። የእነርሱን ሚና መግለጥ የሚችለው የሶማሊያ መንግስት ነው ሲሉ አዛዡ ለቪኦኤ ሶማልኛ አገልግሎት በሰጡት ቃል ተናግረዋል። የተገናኘነው መንገድ ላይ ሲሆን፣ ተልእኮዎቹ ደግሞ የተለያዩ ነበሩ። አንዱ ተልእኮ በአሚሶም ስር ሲሆን የኢትዮጵያ ወታደሮች መመሪያ የሚቀበሉት በቀጥታ ከአዲስ አበባ ነበር። የሐልጋን ቁልፍ ከተማ በቁጥጥር ስር ከዋልድ በኋላ እቅዳችን እዚያው ለመቆየት ነበር። የኢትዮጵያ ወታደሮች ግን ለቀው ወጡ። ዋናው ጥያቄ ግን እነዚህ የአሚሶም አባላት ያልሆኑ ወታደሮች ሶማሊያ ውስጥ ምንድን ነው የሚያደርጉት የሚል ነው። ከአሚሶም ጋር የሚሰሩ ከሆነ ጥሩ ሐሳብ ነው። እዚህ ያሉት ግን ለተለየ ዓላማ ከሆነ ያንን ማብራራት ያለበት የሶማሊያ መንግሥት ነው። የሶማሊያው መከላከያ ሚኒስትር አብዱል ቃድር ሼክ ዲኒ ግን የኢትዮጵያን ወታደሮች የመውጣት ዜና ያስተባብላሉ። ወታደሮች አንዳንድ ጊዜ ስልት የመቀያየር ሁኔታ ይኖራቸዋል ያሉት ሚኒስትሩ፣ ይሁን እንጂ ከአማጽያኑ ይዞታ ነጻ የወጡ ስፍራዎችን ለቆ የመውጣት ነገር ጥያቄ ውስጥም ሊገባ አይችልም ይላሉ። ጀነራል ዲኒ ከቪኦኤ ሶማሌኛ አገልግሎት ጋር ባካሄዱት ቃለ ምልልስም በአሚሶም ስር የተሰማሩት የኢትዮጵያ ወታደሮች አንዳንድ ጊዜ የአሚሶም አባሎች ካልሆኑ የኢትዮጵያ ወታደሮች ጋር ተባብረው ኃይላቸውን ሊያጠናክሩ ይችላሉም ሲሉ ተናግረዋል። በአሚሶም እዝ ስር የሚንቀሳቀሱ የኢትዮጵያ ወታደሮች አሉ። የአሚሶም አባላት ካልሆኑ የኢትዮጵያ ወታደሮች ዘንድ ድጋፍ ሊጠይቁ ይችላሉ። ከሌላ የኢትዮጵያ ኃይል እርዳታ መጠየቅ አይችሉም ብሎ ነገር የለም። ነውጠኛው ቡድን በደቡብና በማዕከላዊ ሶማሊያ ይዟቸው የነበሩ ስፍራዎች በቅርቡ በተካሄደ ኦፕሬሽን ነፃ ከወጡ በኋላ ነው ይህ የኢትዮጵያ ወታደሮችን የመውጣት ዜና ይፋ የሆነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የደቡብ ሱዳን ፕሬዚደንት ከአመት ተኩል በላይ የዘለቀውን የሀገሪቱን የእርስ በርስ ጦርነት እንዲያከትም የታለመውን የሰላም ውል አልፈርምም ማለታቸው ተዘገበ። የፕሬዚደንቱ ውሳኔ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ኢጋድ በአዲስ አበባ መንግስቱና አማጽያኑን ሲሸመግል የቆየበት የሰላም ድርድር ላይ ሌላ እክል ደቅነዋል ተብሏል። ይህ ማለት የእርስ በርስ ጦርነቱ ይቀጥላል ማለት ነው ተብለው በቪኦኤ የተጠየቁት ከአማጽያኑ በኩል ቃል አቀባይ የሆኑት ስቴፈን ፓር ያማ ግልጽ ነው እንዳሉ ተጠቅሷል። ለሁለቱ ወገኖች የቀረበውን የሰላም ስምምነት የአማጽያኑ መሪ ሪያክ ማሻር እና የገዢው ፓርቲ ሊቀመንበር ፓጋን አሙም እንደፈረሙት ተነግሯል። ሆኖም ፕሬዚደንቱ ውድቅ ያደረጉት ውል ትርጉም የሚኖረው እንደማይመስል ነው እየተመለከተ ያለው። ፕሬዚደንት ኪር በመንግስታቸው የትዊተር መገናኛ ላይ ባወጡት መግለጫ የማይዘልቅ ሰላም መፈረም አይቻልም፣ ዛሬ ፈርመን ነገ ውጊያ የምንገባ ከሆነ ምን አከናወን ማለታቸው ተነቧል። የደቡብ ሱዳን ፕሬዚዳንት ሳልቫ ኪር የዌስተርን ኢኳቶሪያል አገረ ገዥን በአዋጅ ከስራቸው ባሰናበቱ ማግስት አንድ የሃይማኖት መሪ የሰላም መልእክት አስተላለፉ። ፕሬዝዳንት ኪር አገረ ገዢ ጆሴፍ ባኮሮን ያባረሩበት ምክንያት በግልጽ አላስረዱም። በአዲስ አበባ የሚገኘው የአሜሪካ ድምፅ ዘጋቢ ጆን ታንዛ ያጠናቀረውን ሄኖክ ሰማእግዜር ያቀርበዋል። እሁድ ምሽት የደቡብ ሱዳን ፕሬዚዳንት ሳልቫ ኪር የዌስተርን ኢኳቶሪያል አገረ ገዢ ጆሴፍ ባካሶሮ ከስራቸው መሰናበታቸውን ይፋ አድርገዋል። ሰኞ ዕለት በአዲስ አበባ የደቡብ ሱዳን ተቀናቃኝ ወገኖች ድርድራቸውን ሊቀጥሉ በተቃረቡበት ዋዜማ ነው ፕሬዚዳንት ኪር ውሳኔያቸውን ያሳለፉት። በስፍራው ዘገባ በማቅረብ ላይ የሚገኘው የአሜሪካ ድምፁ ጆን ታንዛ ያነጋገራቸው የደቡብ ሱዳን የሂቦሮ አገረ ስብከት የሮማ ካቶሊክ ቤተ ክርስቲያን ጳጳስ ለቪኦኤ ሲናገሩ አገረ በጸጥታ ኃይሎች እሁድ ምሽት ከቤታቸው ከተወሰዱ በኋላ በጁባ በውል በማይታወቅ ስፍራ ይገኛሉ ብለዋል። ጳጳሱ በመልእክታቸው በተለይ የዌስተርን ኢኳቶሪያል ነዋሪዎች ውሳኔውን በሰከነ መልኩ እንዲያጠኑ ጠይቀዋል። መንግሥቱ የወሰደውን እርምጃ በንጹሕና በጎ መልኩ እንመልከተው ብንልም ለዚህ እርምጃ ወቅቱ አሁን አልነበርም። ዜጎች ታላቅ ሰላምን በሚሹበት ወቅት እንዲህ ያለ ውሳኔ ማሳለፍ የህዝቡን አእምሮ የሚያውቅ ጉዳይ ነው። የሃይማኖት መሪው በአዲስ አበባ በዛሬው ዕለት ሁለቱ ወገኖች የደቡብ ሱዳንን የእርስ በርስ ግጭት የሚያስቆመውን ስምምነት እንዲፈርሙ ጥሪ ያሳልፈው ነበር። ባይሆን እንኳ ተስፋ መቁረጥ እንደማይገባ ነው ያሰመሩበት። ይህ የመንገዱ ፍጻሜ አይደለም። ስምምነቱ ባይፈረምም ሰዎች ተስፋ ሊቆርጡ አይገባም። ደቡብ ሱዳናውያን ተረጋግተው በሀገራቸው የተከሰተውን ሁከት ለማስቆም ምን ማድረግ እንዳለባቸው መመካከርና መስራት እንደሚገባቸው የሃይማኖት መሪው ተናግረዋል። የአፍሪካ ዜናዎች ላይ እንቆያለን። የሰሞኑ የቡሩንዲ ሁከት ሀገሪቱን ለከፋ ብጥብጥ እያጋለጣት ነው ሲል የአፍሪካ ህብረት አስጠነቀቀ። የህብረቱ ሊቀመንበር እንኮሳዛና ላሚኒ ዙማ የቡሩንዲ የፖለቲካ ቀውስ እየተባባሰ ከመጣ በተቀሩትም የክልሉ ሀገሮች ላይ አደጋ ይደቅናል ብለዋል። ትናንት እሁድ ላሚኒ ዙማ ይህን ያሉት አንድ ሌላ የቡሩንዲ ከፍተኛ ወታደራዊ ባለስልጣን ቅዳሜ ዕለት መገደላቸው ከተሰማ በኋላ ነው። ቀድሞ የጦር ሰራዊቱ ኤታ ማዦር ሹም የነበሩት ኮሎኔል ዣን ቢኮማጉን ያልታወቁ ታጣቂዎች ቡጁንቡራ በሚገኘው መኖሪያ ቤታቸው ደጃፍ በጥይት ገድለዋቸዋል። ቢኮሞጉ እንደ ኤሮፓውያን አቆጣጠር በ1993 ቱሲዎች የሚበዙበት የሀገሪቱ ጦር ኃይል በአሁኑ ፕሬዚደንት በፒየር ኢንክሩንዚዛ ይመሩ ከነበሩት ሁቲዎች ጋር ሁቶች ጋር በሚዋጋበት ወቅት የጦሩ አዛዥ እንደነበሩ ተገልጿል። ፕሬዝደንቱም ንኩሩንዚዛ ለፕሬዝደንትነት ድጋሚ መወዳደራቸውን ተከትሎ ከተነሳው ተቃውሞ ወዲህ በዚህ ወር የተገደሉ ሁለተኛ ከፍተኛ የጦር መኮንን መሆናቸው ነው ኮሎኔሉ ቁጥራቸው 49 የሚደርስ ከቀያቸው ፈልሶ የመጡ ስደተኞች በሳምንቱ መጨረሻ ሜዲትራኒያን ባህር ላይ ከመጠን በላይ የተጫኑባት የአሳ አጥማጅ ጀልባ በጋዝ ጢስ ታፍነው ማለቃቸው ተዘገበ። የሞቱት ሰዎች አስከሬኖች እና ከአደጋው የተረፉት ከሶስት መቶ የሚበልጡ ስደተኞች ጣሊያን ሲሲሊ ጠረፍ ላይ ወደምትገኘው ካታኒያ ከተማ ተወስደዋል። አልሰጠ እየሰጠመች ከነበረችው ጀልባ ላይ አውጥተው ወደ ካታንያ ያጓጓዟቸው የኖርዌይ መርከብ ከሌላ ከመጠን በላይ የተጫነ ጀልባ ላይ ተገኝተው አንድ የጀርመን መርከብ ላይ የተጫኑ ከአንድ መቶ በላይ ሌሎች ስደተኞችን ማሳፍራ ወደዚያ ወደ ካታንያ ትወስዳለች። በግሪክ አቴንስ ደግሞ የአገሪቱ ባለስልጣናት ወደዚያ ለሚገቡት ፈልሰው የመጡ ሰዎች መጠለያ እንዲሆኑ ሰማኒያ ኮንቴይነሮችን አንድ የሕዝብ መናፈሻ ላይ ደርድረዋል። በገንዘብ ችግር የተወጠረችው ግሪክ በዚህ የአውሮፓውያን አመት ከቱርክ ከ134 ሺህ የሚበልጡ ስደተኞች ወደ ግዛቷ ገብተዋል ብላለች። ጣሊያን በበኩሏ እስካለፈው ሐምሌ ወር በነበረው ጊዜ ውስጥ ብቻ ከ93 ሺህ የሚበልጡ ሰዎች አገሯ መግባታቸውን ነው ያመለከተችው። የግብጽ ፕሬዚደንት አብደልፋታህ ኤልሲሲ አንዳንድ የህግ መተላለፍ ተግባራት በሞትና በእድሜ ልክ እስራት እንዲያስቀጡ የሚደነግገውንና ስለ ሽብር ጥቃቶች ጥቅስ የሐሰት ዘገባ የሚያቀርቡ ከባድ የገንዘብ መቀጮ እንደሚያገኛቸው የሚያስጠነቅቀውን አዲስ የጸረ ሽብር ህግ በትናንትናው ዕለት ፈርመውታል። ፕሬዚደንት ኤልሲሲ ባለፈው ሰኔ ወር የሀገሪቱ ዋና አቃቤ ህግ በቦምብ ጥቃት መገደላቸውን ተከትሎ ጸረ ሽብር ህጉን አጠነክረዋለሁ ሲሉ ቃል ገብተው እንደነበረ አይዘነጋም። አቃቢ ህጉን የገደላቸው መንግስቱ አሸባሪ ብሎ የፈረጀው ሙስሊም ወንድማማችነት ነው በማለት ፕሬዚደንቱ ወንጅለዋል። እስላማዊው የቀድሞ ፕሬዚደንት ሞሐመድ ሞርሲ ከስልጣን ከተወገዱበት እንደ ኤሮፓውያን አቆጣጠር ከ2013 ወዲህም ኤልሲሲ በዚህ ቡድን ላይ ዘመቻ ከፍተው እያሳደዱት ቆይተዋል። በአዲሱ ህግ መሰረት ሽብርተኛ ድርጅት የሚያቋቁምና የሚመራ እስከ ሞት ቅጣት የሚደርስ ፍርድ ይጠብቀዋል። ሽብርተኞችን በገንዘብ መርዳት እድሜ ልክ እስራት ሊያስቀጣ ይችላል። የሽብር ጥቃት ማነሳሳት ወይም ለማነሳሳት መዘጋጀትም ያሳስራል። አምነስቲ ኢንተርናሽናል አዲሱን ህግ ሀሳብን በመግለጽና በሰላም መሰብሰብ ላይ የተደቀነ የከፋ ጥቃት ሲል አውግዞታል። በመጨረሻም ዛሬና ነገ ማክሰኞ ቦትስዋና ላይ ጉባኤ የሚያካሄዱት አስራ አምስት አባል አገሮች ያሉት የደቡባዊ አፍሪካ የልማት ማህበረሰብ ሳድቅ መሪዎች የህግ የበላይነትና ሰብዓዊ መብቶችን ከበሬታ የማሻሻል እርምጃዎች እንዲወስዱ የመብት ድርጅቶች አሳሰቡ። ሂዩማን ራይትስ ዋችና የአፍሪቃ መብቶች ድርጅት ባወጧቸው መግለጫዎች በተለይ ሳድቅ ለውጥ ባካሄደበት በሰብአዊ መብት ሸንጎ ላይ ልዩ ትኩረት አድርገዋል። ማህበሩ ባለፈው ዓመት የሰብአዊ መብት ሸንጎ በክልሉ ካሉ ድርጅቶችም ሆነ ግለሰቦች አቤቱታ መስማት ስልጣኑን የሚገፍ የለውጥ እርምጃ ወስዷል ሲል ሂዩማን ራይትስ ዋች ነቅፏል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና አሉላ ከበደንን ለምሽቱ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አሁን ቀዳሚው የዕለቱ አቢይ ርዕስ ነው። በአፋር ክልል የደረሰውን የድርቅ ሁኔታ ተከታትሎ ለመዘገብ የመቀሌው ዘጋቢያችን ግርማይ ገብሩ ወደ ሰመራና አካባቢው ተጉዟል። ልዩ ስሙ ሀርስስ በመባል የሚታወቀውን ቀበሌና ሌሎች አካባቢዎች ተዘዋውሮ ያጠናቀረውን ግርማ ይዞ ቀርበዋል። ከመቀለ በመነሳት ራያ ላማጣና ራያ ቆቦን አልፌ ወደ አፋር ምድር ገባሁኝ። አፋር ውስጥ ሃራም ሃሩ ጭፍራና ሚሌን አልፌ ሎጊያ ደረስኩኝ። እስከ ሚሌ ድረስ አካባቢው ልምላሜ ይታየዋል። ዝናብ በቅርቡ የዘነበ ስለመሆኑ የሳርና የቅጠል ልምላሜው ይናገራል። ፍየሎችና በጎች ከብቶችና ግመሎች የሚወሉትን አላጡም። ዝናብ በቅርቡ ስለመዝነቡም በየቦታው ያቆረው ውሃ በምልክትነት ማየት ይቻላል። ነገር ግን ከሚሌ ከተማም አልፍ እንዳልኩኝ ነገሮች ሁሉ ተቀያየሩ። በሚሌ ወረዳም የሐርሲስ ቀበሌ ነዋሪዎች በድርቅ እንደተመቱ ከነዋሪዎቹ አንደበት መረጃውን አገኘሁ። ሳር ቤት ውስጥ የሚኖሩትን የአፋር ማህበረሰብ ወዳሉበት ቤት በመድረስ አነጋገርኳቸው። ወደ አካባቢው ስደርስ ግመሎች፣ በጎችና ፍየሎች የሞቱባቸው የቤተሰብ አባላትን አገኘሁኝ። እነኚህም ፎቶ አነሷቸው። የሞቱ እንስሳት በጎርፉ እንደተወሰዱ ነግረውኛል። ከጎርፉ ያመለጡት በየጉራንጉሩ ተጥለው አይቻቸዋለሁ። በሕይወት የቀሩ ግመሎችና ፍየሎችም በምግብና ውሃ እጥረት እጅግ እንደተዳከሙ ተመልክቻለሁ። መንግሥት እነኝህን በድርቅ የተጎዱ ማኅበረሰብ የእህል እርዳታ እያቀረበ እንደሆነም የሐርሲስ ቀበሌ ነዋሪዎች ነግረውኛል። እርስዎ ማን ልበል? መሐመድ አሕመድ እባላለሁ። እስኪ አቶ መሐመድ እንዴት ነው የአካባቢ ሁኔታ ይንገሩን። ይሄ በሚሌ ወረዳ ካሉት ቀበሎች አንዱ ነው፣ ሐርሲስ ቀበሌ ነው የሚባለው። እርስዎ ማን ልበል? እኔ መሐመድ አሊ ነ የአካባቢ ሁኔታ የድርቅ ሁኔታ እንዴት ነው አቶ መሐመድ? ይተርጉሙልኛል። መርሐባ አባሉሉይ ማራ ከዳ ታቢኪ አዳል ሲሱጌ ከፍተኛ ሆነች ድርቅና ችግር ነበረ። የድርቅ ችግር ወሆ ከለ ሀቦይ ሮበ ና ማይሮ ረደ ይድሐክ እስካሁን ድረስ ክረምት ከገባ ሁለት ቀን ብቻ ነው እዚህ ቸካሁ ዝናብ የጣለው ወይ ሮቤ ረዴ ኬለ ሀቦ ካሱክቴ ተናዱኔ እድት ምሪ ዝናብ ከጣለ በኋላ በራብ የተጎዱ እንስሳት ታርፎ የነበሩት እንዳለ በብዛት አልቋል። አሁን እዚህ አካባቢ መንግስት የወሰደው እርምጃ አለ። ለምሳሌ እርዳታ መስጠት ሊሆን ይችላል። አሁን በወረዳ አካባቢ አደጋ የክልሉ አደጋ መከላከል መሆን የወረዳ ማስተዳደር አካላት የመንግስት አካላት ያለው ችግር ለክልሉ በማሳወቅ ጥራት እያደረጉ ነው፣ እናቀርባለን ተብሎ እርዳታ ለህብረተሰቡ ማለት ነው። እስካሁን የቀረበ የለም፣ እስካሁን የለም። أنا أقول لك أنا أنا أنا أنا أنا أنا أنا ما أنا أنا أنا

እስካሁን እርዳታ ተሰጥቷቸዋል? እስኪ ይህንን ጠይቃት። ኪፍነት እርዳታ ስ ተትራልሻለትኒ ያለፈ ያሌ፣ ከዛ ወዲህ የለም። ያለፈ ወር ነው ያለፈ ወር አሌ፣ ከዛ ወዲህ የለም። ምንድን ነው የሚሰጧቸው? ስንዴና ስን ሀድሪ ስንዴና ስን ሀድር ነው የምናገኘው የነበረው ስንዴና ስን ሀድር ነው። ስንት ልጆች ነው ያለዋት እስክ

አሁን ወደ ቤት መግባት እንችላለን። ገብተን ማየት እንችላለን። ቤታችሁ ይሄ ነው። ሰዎችም ፍየሎችም አብራችሁ ነው የምትኖሩት። እዚህ የፍየሎች ማሰደሪያ ያው ነው። ይሄ የሰው ማሰደሪያ ነው እና ፍየሎች ለቢሳ የሰው ለቢሳ ነው። ፍየሎች ግን አሁን እዚህ ውስጥ ነው ያሉት ብዬ ነው ሰው የለም

የሞተ ፍየል አለ ዝናብ። አሁን እዚያ ጋር የወደቀው ፍየል የእሷ ነው እና ይሄ የምታየው ነው እሷ ከዛ በስተከር ያለው ችግር የለም ነው

እስኪ እዛ ጋ ያወደቁት ፍየሎችን እንያቸው፣ ፎቶ ማነሳቸዋለሁ። እነዚህ በዚህ ሜዳ ላይ የሞቱት ፍየሎች የማን ናቸው? ይሄ የኛ ነው። የኛ ነው። እሱ አንድ ነው እንጂ ይሄ እቶናት። እሱ ይሄ ፍየሎችን ገምላችን እነኛ ነው ማለት። ከዚህም ተይኮ አሁን ሶስት አይተናል፣ የሞቱት ፍየሎች ብዛት አንድ አለ። እንደሚታየው ሞቱ እዛ መንገድ መጋንተኛ ነው ያለው እዛ ጋር እንሄዳለን። እዚያ አካባቢ እንግዲህ አራት ፍየሎች ናቸው የሞቱት። ያየ ነው መቼ ነው ዝናብ የጣለው? ይህ ባለፈው የአርቢካን ማለት ነው። አንድ አንድ ማታ የዘነበ ማለት ነው። ሀይለኛ ዝናብ ነው የጣለው የዛን ሰአት የነበረው። ይሄ የተጎዳ ፍየል ማለት ነው። ውሃው ምናምን ጎርፍ ምናምን እየወስደ छान इंजे लाइफ बसूर नगर नब्बर कज ओता अखीतर युषम्तव कदीर क्यूसम የለም። ከዝናብ የታሊባት ካን ከዝናብ ውስጥ የሞተው ነው። አሁን የሚያሳየው አሁን ይሄ ግመል ተዳክሞ ነው እንደዚህ የወደቀው። መነሳት ይችላል። ራልስልም ተሳክሞ እምቢያለሁ። ብዙ ጊዜ አሳክመን አስቁመን ወደ ላይ ተወድቀዋል። በአራት ሰው አምስት ሰው አድርገን ማለት ነው በዛ ጎን ሁለት ሰው በዚህ ጎን ሁለት ሰው፣ ከፊቱ አንድ ሰው አድርገን። እንግዲህ አሁን ምንድን ነው የምጠብቁት? ማለት እዚህ ወድቋል፣ የሚበላው የለም። ምን እያስባችሁ ነው? እየለካምኩ እያስበ እየኮረተ እያመቱ ነው፣ ከሩቅ ቦታ። አዎ፣ እዛ ተራራ ወጥን፣ ከዛ ተራራ ኮርቴን፣ ኪጤሉን፣ ኮርቴን እዚህ ያለ ነው። ውሃ ስታገኛላችሁ? ውሃ አሁን እዛ ድልድይ ላይ ትንሽ እናገኛለን፣ ከዛ በኋላ ውሃ የለም። በፊት ውሃ አልነበርም፣ ሳር ምናምን አልነበርም። ሳሩም ውሃም እንዳለ ተሻግሮ ነበር። ከዚህ ብዙ ወንዝ ነበር። ያ ወንዝ ተመልሶ ወደ ኋላ ተመልሷል። ለመሆኑ መንግሥት ምን እያደረገ ነው ለሚለው በአፋር ክልል የአደጋ መከላከልና የምግብ ዋስትና ጽሕፈት ቤት የሚሰጠኝን መልስ ለማግኘት ወደ ክልሉ ማዕከል ከተማ ወደ ሰመራ ሄጃለሁ። ምላሹን ይዤ ተመልሼ መጣለሁ። ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ። እንግዲህ በአፋር ክልል ለተከሰተው የዝናብ እጥረት በተለያዩ ወረዳዎችና ቀበሌዎች ተዘዋውሬ ሕዝቡን አነጋግሬ ያለሁኝ በአካል ተገኝቼም ያየሁት ነገር አለ። አሁን ደግሞ በመንግስት በኩል ምንድን ነው እየተደረገ ያለው ለሚለው በሰመራ የክልሉ የአደጋ ዝግጅነትና የምግብ ዋስትና ጽህፈት ቤት እዛው ነው ያለሁት ማልበል ሙሉ ስሞትንና የስራ ድርሻዎትን ይንገሩኝና መንግስት እየወሰደ ያለውን እርምጃ እንዲነግሩኝ። እኔ ወይዘሮ አይሻ መሀመድ እባላለሁኝ የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ነኝ። የስራ ድርሻዬ በክልሉ ያሉ የአደጋ ስራዎችን ሊከሰቱ የሚችሉ አደጋ ስራዎችን የመከላከልና ከደረሰም ደግሞ ምላሽ የመስጠትና የሚሰጡ ምላሾችን ኮኦርዲኔት የማድረግ የማስተባበር ኃላፊነት ነው ያለ ያለኝ። በመቀጠል ደግሞ በክልሉ ዘላቂ የሆነ የአደጋ ስጋት ቅነሳ ስራዎች አሉ። እነዛን ስራዎችንም የሚያስተባብረው የኛው ጽህፈት ቤት ነው። ወይዘሮ አይሻ ለመሆኑ የዝናብ እጥረቱ ያጋጠማቸው ወረዳዎቹ ስንት ናቸው? ይህን በሚመለከት እስኪ ንገሩኝ። የዝናብ እጥረቱ አጠቃላይ በክልሉ ሰላሳ ሁለቱም ወረዳዎች ላይ ነው ያለው። ነገር ግን አንዳንድ ወረዳዎች ላይ በጣም የሱ ከባለፈው ሁለት የዝናብ ወቅቶችን ያላገኙ ወረዳዎች ስለነበሩ በአንዳንድ ቦታ ላይ ትንሽ በጣም ከፍተኛ ነው። በአንዳንድ ቦታዎች ላይ ደግሞ የተወሰነ እጥረት ነው ያለው። ስለዚህ ስፋቱ አጠቃላይ ክልሉ ላይ ያለ ችግር ቢሆንም እንደየው አካባቢው ደግሞ ይለያያል እጥረቱ። ይህ የዝናብ እጥረት እንደሚያጋጥም ከመጀመሪያው መረጃው ነበራችሁ? አዎ፣ እንደ ጽፈት ቤታችን ከተለያዩ አጋር ድርጅቶችና ፌዴራል መንግስት ጋር በመተባበር የኤርሊ ዋርኒንግ ሲስተም የቅድመ ማስጠንቀቂያ ሲስተም አለን። ከቀበሌ ከኮሚኒቲ ጀምሮ እስከ ፌዴራል ድረስ በየሳምንቱ የሚሰበሰብ የቅድመ ማስጠንቀቂያ መረጃዎች አሉ። የዝናብ ሁኔታ፣ የግጦሽ ሁኔታ፣ የገበያ ሁኔታ የሚያጠና እየተጠና ወደ ፌዴራል መንግስት የምናስተላልፈውና እኛም ደግሞ የሚያጋጥሙ ችግሮችን ተንብየን ራሳችንን ለሚመጡ ችግሮች ሳይከሰቱ ለመከላከል ህዝቡ ላይ ጉዳት እንዳይደርስ ለማድረግ የራሳችን የሆነ የምናዘጋጃቸው ዝግጅቶች አሉና ይሄ ነገር እንደሚሆን ከተለያዩ ምንጮች በምናገኛቸው የቅድመ ማስጠንቀቂያ መረጃዎች እናውቅ ነበረ። ስለዚህ ክልሉ ኮንቲንጀንሲ ፕላን ለዚህ አይነት ችግር በሚከሰትበት ጊዜ ሊያጋጥሙ ለሚችሉ ችግሮች ምላሽ የሚሆን ኮንቲንጀንሲ ፕላን ነበረው። መጠባበቂያ እቅድ ነበረው። ያ መጠባበቂያ እቅድ ተጠቅሞ ያለውን ነገር በየቀኑ የክልሉ የኢመርጀንሲ ታስክ ፎርስ አለ፣ በክልሉ በምክትል ፕሬዚዳንት የሚመራ ያ ምክትል ፕሬዚዳንት የሚመራው ኮሚቴ ቁጭ ብሎ ያለውን ሲችዌሽን አብዴት እያደረገ በየጊዜው እየተገናኘ በዝግጅት ላይ ስለነበርን የመጣውን ነገር ይመጣል ብለን ያሰብናቸው ነገሮች ስለሆኑ ለምላሽ ቶሎ ለማድረግ ብዙም አልተቸገር ነው። ህብረተሰቡ የውሃም እጥረት አጋጥሞታል፣ የምግብ እጥረትም አለ። ፍየሎቹ፣ ግመሎችና በጎቹም እንደዚሁ ሞቶባቸዋል አጥቷል እንግዲህ እናንተ በወቅቱ ይህንን ህዝብ ደርሰንለታል ብላችሁ ታምናላችሁ? ምንድን ነው ስ የተደረገለት? በክልሉ የውሃ እጥረት በጣም ላጋጠማቸው አካባቢዎች በቦቲ ውሃ እስከ ማመላለስ እስከ መቅዳት ድረስ ለእንስሶቹና ለህዝቡ የሚሆን ውሃ እያቀረብን እንገኛለን። ለእንስሶቹ ደግሞ ለተወሰነው በክልሉ በጣም ሰፊ ቁጥር ያለው እንስሳን ያለው ሁሉንም መታደግ እንኳን ባይቻል ሊተርፉ የሚችሉትን ደህና የሆኑትን መኖ በማቅረብ የእንስሳት መኖ ከሞላሰስ ጋር እየተቀላቀለ ሳር በማቅረብ እየታደግን እንገኛለን። ቀጥሎ ደግሞ በዚህ በእንስሶች ሞት ምክንያት በህዝቡ ላይ ሊደርስ የሚችለውን ሳይኮሎጂካል ችግሮችንም ለመቅረፍ በህዝቡ በቅብረት እየተከታተልን ያሉ እነዚህ ደከም ያሉ ከብቶችና እንስሶች ለገበያ የሚያወጡበትን ከነሱ ደግሞ ገዢዎች ከነሱ ገዝተው ገበያ ላይ እንትን የሚያደርጉበትን መንገድም እንደዚሁ አመቻችተናል። አንዳንድ ቦታ ላይ ደግሞ ዲስቶኪንግ እየሰራ ነው። ከብቱ ታርዶ መልሶ ለአርብቶ አደሩ ምግብነት የሚውልበትን መንገድም እየሰራ እንገኛለን። ነገር ግን ያለው የተፈጥሮ ሁኔታና በእጃቸው የሚገኘው ከብት ደግሞ በዘመናዊ መንገድ የማይረባ ስለሆነ ምንም አይነት የእንስሳት ሞትን እንዳይኖር አድርገናል ማለት ባይቻልም በተቻለ መጠን ግን የተወሰነውን ለማትረፍና አርብቶ አደሩ ደግሞ ባዶ እጁን እንዳይቀር የማድረግ ጥረት እየተሰራ ይገኛል። በጣም በሰፊው በቅርበት በቁርጠኝነት ክልሉ በደንብ ከፌዴራል መንግስትና ከሌሎች አጋር ድርጅቶች ጋር በመሆን በሰፊው ይህን ነገር እየተከታተለ መመለስ እየሞከረ ነው ያለው። ወይዘሮ አይሻ መሐመድ በጣም ነው ማመሰግኖት አመሰግናለሁ። ግርማይንና እንግዶቹን እናመሰግናለን። በአፋር ድርቅ ዙሪያ ተከታታይ ዘገባዎችን በተሰሞኑም እናቀርባለን። አድማጮች፣ ተከታዩ የደቡብ ሱዳን ፕሬዚዳንት ከአንድ አመት ተኩል በላይ የዘለቀውን የእርስ በርስ ጦርነት ለማክተም የታለመ የተባለውን የሰላም ውል አልፈርምም ማለታቸውን ተከትሎ የተጠናቀረ ዘገባ ነው። የፕሬዚዳንቱ ውሳኔ የምስራቅ አፍሪካ ሀገሮች የልማት በየነ መንግስታት ባለስልጣን ኢጋድ ጋር በአዲስ አበባ መንግስቱና አማጽያኑን በሚሸመግለው የሰላም ድርድር ላይ ሌላ እክል መደቀኑንም አመልክቷል። ዜናውን የተከታተለው እስክንድር ፍሬው ዋናውን አደራዳሪ የቀድሞውን የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ስዩም መስፍንን አነጋግሮ ተከታዩን አጠናቅሯል። በጣም አመሰግናለሁ። አምባሳደር ስዩ መስፍን የኢጋድ ዋነኛ አደራዳሪ። የዛሬው ፊርማ ስኬት ነው ማለት ይቻላል። የተሟላ ስኬት ነው ብሎ መውሰድ ያስቸግራል። በሰላም ድርድር ሂደት ግን በአንድ ጊዜ ሁሉም የተሟላ ውጤት ለማግኘት ያስቸግራል። ሂደት ነው። እንደ ሰማችሁት በዚህ ሂደት የተለያዩ እንቅፋቶች አሉ የሚያጋጥሙ የመነሳትና የመውደቅ ጉዞዎችን አሉ። ደምሮ ሲታይ ግን የህዝቡን ፍላጎት፣ የሌሎች ፓርቲዎች ፍላጎት ምን እንደሆነ፣ የዓለም አቀፉ ማህበረሰብ ፍላጎት ምን እንደሆነ በግልጽ የሚያሳየን ነው። እንግዲህ መንግስትን በዚሁ ስምምነት ላይ እንዳይፈርም ያገዱት ቁም ነገሮች ምንድን ናቸው ተብሎ ቢጠየቁ ስልጣን አላካፈልም ነው። በሌሎቹ ጉዳዮች ላይ ምንም ይሄ ነው የሚባል የሚቋጭ ያቀረቡት ችግር የለም። በእርግጥም ትላንትና ማታ የጋድ መሪዎች አብሯቸው ነው ያመሹት። በሙሉ ተቀብያለሁ ብሎ ነው ያደሩት። ተቀብያለሁ ስላሉ ዶክመንቶችን ለማስተካከል ሰክረተሪቱ ሌሊቱን ሙሉ ቁጭ ብሎ ነው ያደረው፣ እንደገና በውይይቱ መሰረት ሲያስተካክል። ለማንኛውም ዛሬ ጠዋት ገና የምንመክርባቸው ጉዳዮች አሉና ይተላለፍልን የሚል ነው ያነሱት። ሌሎች ግን እንዲተላለፍ አልፈቀዱ እንፈርማለን። ከሰላም በላይ ሌላ አጀንዳ ያለንም ስላሉ የተፈረሙን አይታችሁታል። እንግዲህ የኛው የህዝቡን ፍላጎት፣ የዓለም አቀፉን ማህበረሰብ ፍላጎት የጋራ ተደምሮ የሰላም ሂደቱን ይበልጥ ያቀላጥፈዋል የሚል እምነት አለን። መንግስትም የሰላም ከማረጋገጥ ውጭ ሌላ አማራጭ እንደሌለው በግልጽ ያያል። ተስፋ እናደርጋለን። አስበው መክረውበት ተመልሰው የተሟላ የሰላም ስምምነት ለማድረግ እድል ይሰጣሉ ብለን እንገምታለና ና የሆነ እንግዲህ መግለጽ ይቻላል። ከዚህ ጋር ተያያዥ ጥያቄ አምባሳደር ለምሳሌ የስልጣን ጉዳይ ሲባል ተቀዳሚ ምክትል ፕሬዚዳንትነቱ ለኤስፒኤልኤም ኦፖዚሽን መሰጠት የለበትም ነው አንቀበልም ነው አንቀበልም ነው። አንዴ እንቀበላለን ይላሉ። አንድ ጊዜ ይገለበጣሉ። ችግሩ በዚህ መንግስት ውስጥ ይሄ ሰላም እንደመጣባቸው እንጂ ለደቡብ ሱዳን ህዝብ ሰላም እንዳገኘ አድርገው አይወስዱት። ከራሳቸው የግል ቦታ እና ኃላፊነት ጋር አዛምደው ነው የሚያዩት ያሉት። ማንንም የሚያገል ግን አይደለም። ይሄ ስምምነት ለሰላሳ ወራት ነው፣ ከሶስት አመት በታች ነው ይሄ ስምምነት የሚቆየው። በሁለት አመት ተኩል ውስጥ የሽግግር መንግስቱ የምርጫ ሂደቱን እና ለምርጫ የሚያበቁ ዝግጅቶችን አጠናቆ የህዝብ ምርጫ ይካሄዳል ነው። እንግዲህ ህዝብ የመረጠው ወገን ኃላፊነቱን ይረከባል የሚል ነው ስምምነቱም ያስቀምጠው። ለሰላሳ ወራት ውስጥ በሆነ አይነት ዝግጅትና ኃላፊነት መቆየት ፍላጎት ያለው አመራር ራቃረ ያለ እይታ ያለው አመራር ይህን ለመቀበል የሚከብደው አይደለም። የዓለም ማህበረሰብ እየገረመው ያለውም እያስጨነቀው ያለውም ይሄው ነው። የደቡብ ሱዳን ህዝብ እናንተ ለስልጣን ስትሉ መሀል ላይ ህዝቡን ለዚህ አይነት ለከፋ ስቃይና መቅሰፍት እየጣላችሁት ነው። ሰላም ነው የምንፈልገው መፈረም አለበት እያለ በየ አካባቢ እየጮሆነ ያለው ስለዚህ፣ ከብዙ ዋጋና ክብደት ይሰጣቸዋል ብሎ መገመት በጣም ያስቸግራል በጣም ያስቸግራል። እንግዲህ ኢጋድና የአፍሪካ ህብረት ተጨማሪ ጥረት እናደርጋለን ብለን ቁርጠንኝነቱ እንደሰማችሁት ነው። ሰላም የአማራጭ ጉዳይ አይደለም። የጦርነት መንገድ ለተፋላሚዎች ወገን ትቶ ወደኋላ ማለት አይቻልም። የደቡብ ሱዳን ጦርነት እና በዚህ አይነት ሁኔታ መገኘት ቁርሻው ለመጀመሪያ ለአካባቢ ሀገሮች ነው፣ ለቀጠናችን ነው። ከያዝ ነው የልማትና ደህንነትን የመዋጋት አጀንዳ የሚያደናቅፈን እንዳይሆን የጋራ ልማታችን የጋራ እድገታችንና ሰላማችንን ለማስጠበቅ ስንል ለራሳችን ስንል አብረን እንሰራለን ብለናል። የዓለም አቀፍ ማህበረሰቡ በዚህ መልክ መቀጠል የለብንም። ሰላምን ሊያመጣ የሚችል እርምጃዎች መውሰድ አለብን የሚል ጠንካራ አቋም አለ። አፍሪካ ወደዚሁ ከመሄዱ በፊት ጥረት ለማድረግ ይሞክራል። ግን ያለ አንዳች መደባበቅና ግልጽ በሆነ መንገድ የአፍሪካ ህብረት ኮሚሽን ኃላፊዎችም መሪዎችም ከእንግዲህ ወዲህ የተባበሩት መንግስታትም ይሁን ማንም ው ኃይል ይሁን የሰላምን መንገድ ዘግተው ለጦርነት የተነሳሱትን ኃይሎች ቁመና አናይም። እርምጃ እንወስዳለን ካለ ከመደገፉ ውጭ አልፈን እኛ ይህንን ማንቃወምም የሚል በግልጽ ተነግሯቸዋል። በግልጽ ተነግሯቸዋል። በግልጽ በግልጽ ተነግሯቸዋል። አማራጫቸውን እያዩ ነው። እንግዲህ አማራጫቸውን ያያሉ። የጦርነት አማራጭ አማራጭ እንዳልሆነ ይገባቸዋል የሚል ተስፋ አለን። ስለዚህ በሚቀጥሉት አስራ አምስት ቀናት ተመልሰው መጥተው ይህን ሰነድ እንዲፈርሙና የተሟላ ሰላም እንዲሆን ትኩረታችን ወደዛው አቅጣጫ አድርገን እንሰራለን ብለን ገምታለን። እስክንድርን ለዝግጅቱ እናመሰግናለን። አድማጮች እዚህ ግድም ቆንጂት የስቱዲዮ ሰዓታችን ከሚሽ ሶስት ሰዓት ተኩልም ማለፉን ነው የሚያሳየው። አልፋለው ከሰላሳ ሰባት ሂሳቡ ልክ ከሆነ ልክ ነው ሂሳቡ። እንግዲህ ያው እዚህ ግድም ታዲያ፣ ትንሽ ፋታ፣ ወደሚቀጥለው የሁለተኛው አጋማሽ ቅንብር ከማለፋችን በፊት በሙዚቃ ትንፋሽ እንውሰድ እንዴ። በጣም በተለይ ለአድማጮቻችን ያስፈልጋል። ጽዮንም ሙዚቃ መርጫ አለው እያለች ነው። ማዲንጎ ነው ብላለች። እሰ እያልኩ ነው። ማዲንጎ አፈወርቅ ግሩም አድርጎ ከተጫወታቸው ምርጥ ምርጥ ዜማዎቹ አንዱ ተመርጦ አለ። የጽዮን ምርጫ ነው። ያቅሜን ይላል ያቅሜን ነው መች ከብደኛ

ጥቅሜን በማዲንጎ አፈወርቅ ዜማ ዘና እንዳሉ አድማጮች ተስፋ እናደርጋለን። ቆንጅት አንቺም በጥሩ ዜማ ነው፣ በጣም ተከታትለሸዋል። በሚገባ አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና ቆንጅት ታዬ ነን። ሁለተኛውን አጋማሽ አጠናቀናል። አሁን ወደ ቀዳሚው ቅንብር ይሆናል የምናልፈው፣ ስፖርት ነው። አዘጋጅና አቅራቢ ሶሎሞን ክፍሌ። እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በቤይጂንጉ 15ኛው የዓለም አትሌቲክስ ሻምፒዮና ላይ ከሚሳተፉ 61 የኢትዮጵያ አትሌቶች የመጀመሪያው ቡድን አባላት ትላንት ተሸኝተዋል። ጥሩ ውጤት ይጠበቃል። በእግር ኳስ ጠንካራው የቼልሲ ቡድን በማንቸስተር ሲቲ እንደማይሆን ተቀጣ። ሌሎች ዜናዎችም አሉን። አብራችሁን ቆዩ። የአትሌቲክሱን ዜና ላስቀድም። 15ተኛው የዓለም አትሌቲክስ ሻምፒዮና ውድድር በመጪው ቅዳሜ ቤይጂንግ፣ ቻይና የሚጀመረው በደማቅ ሥነ ሥርዓት መሆኑን አዘጋጆቹ ካወጡት መርሃ ግብር ለመረዳት ችለናል። ገዛ ኸኝ ጽዮን መስቀል ከአዲስ አበባ እንደ ዘገበው በውድድሩ ከሚሳተፉ ስልሳ አንድ የኢትዮጵያ አትሌቶች የመጀመሪያው ቡድን አባላት ትላንት ተነስተዋል። በተለያዩ ርቀቶች አርኪ ውጤት እንደሚጠበቅ ተጠቅሷል። መቀጠል ትችላለህ፣ ገዛ ኸኝ በአምስት የጉዞ ፕሮግራም ተከፋፍሎ ከሚጓዘው ልዑካን ውስጥ ሰላሳ አምስቱ ተወዛዛሪ አትሌቶች ናቸው። ኢትዮጵያ ከስምንት መቶ እስከ ማራቶን በሆነ ጣ ትሳተፋለች አትሌት ሙክታር ኢድሪስ በአስር ሺህ ሜትር በሜዳሊያ ሰንጠረዥ ውስጥ ከሚገቡ አንዱ ይሆናል ተብሎ ይጠበቃል።

አቶ ሀጂ አዲሎ የማራቶን አትሌቶች አሰልጣኝ ናቸው። ዝግጅታችሁ ምን ይመስላል? የአትሌቶቹስ ወቅታዊ አቋም ምን ያህል አስተማማኝ ነው? ላልኳቸው እንዲህ ብለዋል። ያው ዞሮ ዞሮ አሁን አትሌቶች በቂ ዝግጅት አድርጓል፣ ጨርሷል። አሁን ለውድድሮ በጉዞ ላይ ዝግጅት ላይ ነው ያሉት አትሌቶች። ያው አዲስ አትሌቶች አይደሉም። ማራቶኖች በቂ ውጤት ያላቸው አትሌቶች ሆኑ አሁን ያደረጉትም ውጤት ለዓለም ዋንጫውም በቂ ዝግጅት ስላደረጉ ጥሩ ውጤት ያመጣሉ የሚል ተስፋ ያለን ጥሩ ውጤትም እንጠብቃለን ከነሱ። የፊታችን ቅዳሜ በውድድሩ መክፈቻ ላይ የወንዶች ማራቶን ይካሄዳል። በኢትዮጵያ በኩል የማራቶን ተወዳዳሪዎቹ አትሌት ለሊሳ ደሲሳ፣ አትሌት የማነ ጸጋይ ና አትሌት ለሚ ብርሃኑ በጥሩ ብቃት ላይ መሆናቸውን ውድድሩንም በጉጉት እንደሚጠብቁት ነግረውኛል። ይኸው ነው በኔ በኩል ያለው። ሰለሞን ገዛኝ እናመሰግናለሁ። የሁልጊዜ ተባባሪያችን በአሁኑ ወቅት አዲሱ የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ልዩ አማካሪ ፍቅሩ ኪዳኔ በነገ ዕለት ወደዚያው ስለሚያመሩ በፈቃደኝነት አልፎ አልፎ ሊተባበሩን ቃል ገብተውልኛል። እየተከታተል እናቀርባለን። በሌላ የአትሌቲክሱ ዜና በሴቶቹ 1500 ሜትር የዓለምን ክብረ ወሰነ የያዘችው ወጣቷ ኢትዮጵያዊት አትሌት ገንዘቤ ዲባባ ከሁለት ሳምንት በኋላ ዙሪክ ላይ በሚደረገውና የዓለም አቀፉ አማተር አትሌቲክስ ድርጅት ባዘጋጀው የዳያመንድ ሊግ በ3000 እንደምትወዳደር ተረጋገጠ። ገንዘቤ ሞናኮ ላይ በቅርቡ በ1500 ሜትር የዓለምን ሬኮርድ ከሰበረች ወዲህ በዳያመንድ ሊግ ውድድሮች ስትሳተፍ የመጀመሪያዋ ይሆናል። ገንዘቤ ዲባባ በዙሪኩ ውድድር ካሸነፈች የዳያመንድ ሊጉን ዋንጫ ታነሳለች ተብሏል። ቀላል እንደማይሆንላት ግን ከወዲሁ እየተገለጸ ነው። በ5000 የዓለም ፈጣኗ ሯጭ ሌላይቱ ኢትዮጵያዊት አልማዝ አያና፣ በ2011 የዓለም ሻምፒዮኗ ኬንያዊት ቪቪያን ቼሪዮት፣ በ2011 በ1500 የዓለም ሻምፒዮና ጄኒስ ሲምሰንና በ5 ሺህ የብር ሜዳሊያዋ ባለቤት ሜርሲ ቼሮኖ ይቀናቀኗታል። ሩቅ አይደለም ጊዜው ይለይላቸዋል። አትሌቲክሱን በዚሁ ላብቃ። ለእግር ኳስ ስፖርቱ ዜና በቅድሚያ በቀጥታ ወደ አዲስ አበባ ይሆናል የሚወስዳችሁ ድሬዳዋ ከተማ ላይ በሀያ አራት ቡድኖች መካከል በመካሄድ ላይ ያለው የብሔራዊ ቡድኑ አጠቃላይ ውድድር ወደ ወሳኝ ምዕራፍ ተቃርቧል ይላል ገዛህን ጽዮን መስቀል። ውድድሩ በቀጣዩ ዓመት የኢትዮጵያ ፕሪምየር ሊግ ተሳታፊ መሆን የሚችሉትን ሁለት ቡድኖች ለመለየት የሚያስችል ሲሆን ምድብ ማጣሪያው ተጠናቆ ከየምድቡ አንደኛና ሁለተኛ የሚወጡት ወደ ሩብ ፍጻሜ ያለፉት ታውቀዋል። እነማን ናቸው ከየምድቡ ያለፉት ገዛኝ ከምድብ አንድ ድሬዳዋ ከተማ ና ፌዴራል ፖሊስ ከምድብ ሁለት ጅማ አባ ቡና ና አዲስ አበባ ከምድብ ሶስት ሀላባ ከተማ ና ጅማ ከተማ እንዲሁም ከምድብ አራት ሀውስ ኮድ ና ሆሳና ከተማ ወደ ሩብ ፍጻሜ ያልፈዋል ከሁለት ቀን በኋላም በጥሎ ማለፍ ሲስተም ተጫውተው አራቱ አሸናፊዎች ወደ ግማሽ ፍጻሜ ይደርሳሉ ከዚያም በያዝነው ሳምንት መጨረሻ ላይ ነጥረው የሚወጡት ሁለት ቡድኖች በቀጣዩ ዓመት ፕሪሚየር ሊጉን የሚጠላቀሉት ይታወቃሉ ማለት ነው። የዘንድሮ የብሔራዊ ሊግ ፉክክር እጅግ በጣም ማራኪ ጨዋታ የታየበትና እንዲሁም ከመቼውም ጊዜ የተሻለ ውድድር መሆኑን ወደዚያ ተጫዋቾቹን ለመመልመል የሄዱ አሰልጣኞች ተናግረዋል። አመሰግናለሁ ገዛኸኝ። ወደ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታ ስንሸጋገር ደግሞ ትላንት በኢታድ ስቴዲየም ያምናው ሻምፒዮና ቼልሲ ያውም በሜዳው በማንቸስተር ሲቲ ሦስት ለባዶ መሸነፉን እናገኛለን። የማንቸስተር ሲቲ አሰልጣኝ ማኑኤል ፔሌግሪኒ ከጨዋታው በኋላ ውጤቱ እንዳስደሰታቸውና ቡድናቸው ግብ የጠማው በመሆኑ በእልህና በቁጣ መጀመሩን ተናግረዋል። የሆዜ ሞሪኖ ምላስ ለሽንፈት ዳርጓቸዋል ሲሉም ፔሌግሪኒ ተችተዋል። ሞሪኖ በበኩላቸው ጥሩ ሆነን ተሸንፈናል ማለታቸው ብዙዎችን አስገርሟል። ሌሎችን ደግሞ አስቆጥቷል። በዘጠና ደቂቃው ጨዋታ ሁለት እንኳ የግብ ሙከራዎች ያላደረገውና ወገቡ ተሰብሮ የሚጨብጠው ጠፍቶ በፍጹም ብልጫ የተሸነፈው ቼልሲ እንዴት የተሻለ ተጫውቷል ይኑላል ሲሉም ደጋፊዎቻቸው ምሬታቸውን ገልጸዋል። በሌሎች ጨዋታዎች አርሰናል ክሪስተል ፓላስን ሁለት ለዜሮ ረቷል። አርሰናል ያገባው አንድ ብቻ ነበር። ክሪስተል ፓላስ በራሱ ላይ አንድ አግብቶ ነው የተሸነፈው። ካለን ጊዜ አንጻር በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። የሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አሁን ቀጣዩ አፍሪካ ነክ ርዕሶች ይሆናል። ናይጄሪያ በአሁኑ ወቅት በኢኮኖሚ እድገት ደቡብ አፍሪቃን አልፋ በመሄድ ከአፍሪቃ ዋናዋ ሆናለች። እዚህ ደረጃ ላይ እንደደረሰች የታወቀውም ቦኮ ሀራም የተባለው ጽንፈኛ እስላማዊ ቡድን ሀገሪቱን እያመሰ ባለበት በዚህ ወቅት ነው። ናይጄሪያ ደቡብ አፍሪቃን አልፋ ሄዳለች ሲባል በምን መልክ እንደሆነ ለመረዳት ዶክተር አየለ በከሬ የሁለቱን ሀገሮች ይዘት በመዘርዘር ያብራራሉ። ዶክተር አየለ በኒውዮርክ በሚገኘው ኮርኔል ዩኒቨርሲቲ የአፍሪካ ጥናትና ምርምር ክፍል ለብዙ ዓመታት አስተምረዋል። አሁን ደግሞ በመቀለ ዩኒቨርሲቲ የታሪክና የባህል ጥናት ክፍል ተባባሪ ፕሮፌሰር ናቸው። የደህረ ምረቃ ጥናትንም ያስተባብራሉ። ያወያየቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳሀዬ ናት። ናይጄሪያ በአጠቃላይ ሀገራዊ ምርቷ ከአፍሪካ አንደኛ መሆኗን በመግለጽ ነው የሚጀምሩት ዶክተር አየለ። እርግጥ በአሁኑ ጊዜ ናይጄሪያ ከአፍሪካ በአጠቃላይ ሀገራዊ ምርት አንደኛ ናት እና ይህ ሊሆን የቻለው መገንዘብ ያለብን ከዚህ በፊት ይህንን ቁጥር ሲነግሩን ቁጥሩ ጊዜው ባለፈበት ተገምቶ ነበረ። እንዲያውም በአስራ ዘጠኝ ዘጠና ዘጠኝ ዋጋ ተተምኖ ነው እንግዲህ ሂሳቡን ያሰሉት የነበሩት። ከዛ በኋላ ግን ከሁለት ሺህ አስር በኋላ ባለው እንቅስቃሴ አዲስ የተፈጠሩትን ፋብሪካዎች ጨምረው፣ የተለያዩ አገልግሎት የሚሰጡትን ጨምረው፣ የቴሌኮሙኒኬሽንን መስፋፋት ጨምረው እንደገና ሂሳቡን ካሰሉት በኋላ በሁለት መቶ ስልሳ ቢሊዮን ዶላር የተገመተው የአጠቃላይ ምርት አጠቃላይ ሀገራዊ ምርት ወደ አራት መቶ ዘጠና በአሁኑ ጊዜ ደግሞ ወደ አምስት መቶ አስር ቢሊዮን ዶላር ከፍ በማለቱ ከአፍሪካ አንደኛ ሊሆኑ ይችላሉ። ከዛ በፊት እንዳልሹ ሳውዝ አፍሪካ ነበረች። ሳውዝ አፍሪካ አጠቃላይ ምርቷ ቁሳቁሳዊና አገልግሎታዊ ምርቷ ሶስት መቶ ሀምሳ አንድ ቢሊዮን ሲሆን በአሁኑ ጊዜ የናይጄሪያ አምስት መቶ ሀያ ሁለት ቢሊዮን ደርሷል። አንደኛ ሊሆኑ የቻሉበት ምክንያት ምንድን ነው? ጥሩ የስታቲስቲክስ ወይም ደግሞ ሂሳብ አስሊ ድርጅት ተቋቁሞ እንደገና አገሪቷ ያመረተቻቸውን ቁሳቁሳዊና አገልግሎታዊ በስርዓት ባለው መንገድ ሰልተው ሂሳብ ሰርተው ሲያወጡ በሁለት እጥፍ ጨምሮ ተገኘና በዛ ምክንያት ነው እንግዲህ ናይጄሪያ አንደኛ በአፍሪካ ልትሆን የቻለችው። አሁን ነገሩን በሚገባ ስላዩት እና ስላሰሉት ነው ማለት ነው የታወቀው። የተባበሩት መንግስታትም እንኳን ምን ይላል? በየአምስት አመቱ ቁጥሩ እንደገና መሰላት አለበት ይላል፣ መታሰብ አለበት ይላል። እነሱ ኦልሞስት ለሃያ አመት አላሰሉትም ነበረ እና ያ ቁጥር ከጥቅም ውጭ የሆነ ቁጥር ነበረ እና እሱ ነው አንድ ሁለተኛ። እና አሁን ምንድን ነው በሁለት ሺህ አስር ቤዝ ይባላል እንግዲህ መሰረታዊ ማሰቢያ አመት የሆን እና፣ ከዛ በኋላ በዛ ባለው ነው እንግዲህ ለእያንዳንዱ ላመረቷቸው ቁሳቁሶች፣ ላመረቷቸው አገልግሎት ስራዎች ገንዘብ እየተመኑ ያንን ደምረው ነው እንግዲህ ጠቅላላ የአመታችን ምርት ይሄን ያህል ነው ብለው የሚናገሩት። ለምሳሌ ትልቁ ለውጥ ሊያመጣ የቻለው በናይጄሪያ ውስጥ ምንድን ነው ብለን በምንጠይቅበት ጊዜ ከዘይት ውጭ ከዘይት ውጭ ያሉት ኢኮኖሚዎች ትልልቅ ኢኮኖሚዎች መፈጠራቸው ነው። እነሱም ማናቸው ብለሽ በምጠይቅበት ጊዜ ለምሳሌ ቴሌኮሚኒኬሽን ቴሌኮሚኒኬሽን አንዱ ነው። ኢንተርኔትን ጨምሮ የኢንተርኔት ብሮድባንድ የሚባሉትን በጣም ሰፊ የሆነ ያ ኢኮኖሚ መፈጠሩ። ሁለተኛ ናይጄሪያ በጣም የታወቀች በዓለም ላይ የታወቀች ፊልም ሰሪ ናት። በጣም ብዙ ፊልም ነው የሚመረተው። ያ ፊልም ደግሞ መመረት ብቻ ሳይሆን ለአፍሪካም፣ ለአፍሪካ ዲያስፖራ፣ ለሁሉም የሚሰራጭ ፊልም ነው። እነሱ ተፈጠሩ። አግሪካልቸራላዊም በተለይ በጆናታን ጊዜ የነበረው አስተዳደር ትልቅ ትኩረት ሰጥቶት ብዙዎቹ የአግሪካልቸራቸው የእርሻ ምርቶቻቸው ሊያድጉ ይችለዋል። እና እነዚህ ሁሉ ሲደመሩ ፋብሪካዎች ከፍተዋል። ምርት ማምረቻ ፋብሪካዎች፣ እነዛ ሁሉ በደንብ አልተሰሉም፣ በደንብ አልተጨመሩም ነበር እና ያ ሁሉ ሲጨመር እና ሂሳቡ ሲሰላ አምስት መቶ ሀያ ሁለት ቢሊዮን ዶላር በአመት ጂዲፒ ይባላል ወይም አጠቃላይ የሀገሩ የውስጥ ሀገር ምርት ሆኖ ሊገኝ ይችሏል። እና እነዚህን የደማመረ ነው። ሌላው ትልቁ ነጥብ ምንድን ነው? የሳውዝ አፍሪካ ኢኮኖሚ ከናይጄሪያ ጋር በሚወዳደርበት ጊዜ የሳውዝ አፍሪካ ኢኮኖሚ በአመት ከሶስት በመቶ በላይ አድጎ አያውቅም። የደቡብ አፍሪካ የኢኮኖሚ እድገት በሶስት ከመቶ ተወስኖ ሲቀር የናይጄሪያ ኢኮኖሚ ግን ባለፉት አስር ዓመታት ውስጥ ከሰባት በመቶ በላይ እያደገ መሄዱን ዶክተር አየለ ገልጸዋል። ባለፉት አስር ዓመታት የናይጄሪያ ከሰባት ከመቶ በላይ ነው፣ ሰባት ከመቶ እያደገ ነው ያለው። እና እሱም ደግሞ ያው ሳውዝ አፍሪካንን አልፎ ለመሄድ አስችሎታል ማለት ነው። እና በአጠቃላይ እንግዲህ ምንድን ነው መገንዘብ ያለብን ይሄ የኢኮኖሚው እድገት ነው። የኢኮኖሚ እድገት በሀገሪቷ ውስጥ ያሉት የተፈጥሮና የሕዝብ ሪሶርስስ ወይም ደግሞ ሀብቶች በገንዘብ ተተምነው ስንት ናቸው ሲባል አምስት መቶ ሀያ ሁለት ቢሊዮን ዶላር ነው ማለት ነው እና እንግዲህ ይሄ ምንድን ነው የሚያሳየን ያንን አምስት መቶ ሀያ ሁለት ቢሊዮን ዶላር በጠቅላላ በሀገሪቷ ውስጥ ባሉት ሕዝቦች ስናካፍለው ያለው ሕዝብ እንግዲህ ወደ መቶ ሰባ ሚሊዮን ነው፣ እያንዳንዱ በነፍስ ወከፍ የሚደርሰው ሶስት ሺህ አምስት ዶላር ይሆናል ማለት ነው። ይሄን እንግዲህ አሁን ሶስት ሺ አምስት ዶላር በነፍስ ወከፍ ማለት ነው። ሳውዝ አፍሪካ ጋር ኮምፔር ስናደርግ አሁንም ሳውዝ አፍሪካ ትበልጣለች ናይጄሪያ። ምክንያቱም የሳውዝ አፍሪካ ስድስት ሺ ስድስት መቶ ዶላር ነው እና ስቲል ያው ሳውዝ አፍሪካ እንግዲህ የበለጠ ሚድል ክላስ አላቸው ወይም ደግሞ ሀብታቸው ንብረታቸው በባንክ ያላቸው ገንዘብ ቁጥሩ ሰፋ ያለ ነው። ሳውዝ አፍሪካ ሳውዝ አፍሪካ በመንገድ ስራ በቴሌኮሚኒኬሽን በተለያዩ ነገሮች አሁንም ናይጄሪያን ትበልጣለች። ይሄ እድገቱን ነው እንግዲህ የሚያሳየን የኢኮኖሚውን እድገት በሰው ልማት ከሄድ ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቀደም ብለን ወደ ዘገብንበት አፋርን ወደ መታው ድርቅ ጉዳይ ይሆናል የምናመራው። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በዘንድሮ ክረምት በተለይ በምስራቁ የኢትዮጵያ ክፍል የዝናብ እጥረት አጋጥሞናል፣ ይህም በተለይ በገጠሩ አካባቢ ችግር እንዳይፈጥር መንግስት አስፈላጊውን ዝግጅት አድርጎ ረሃብ እንዳይከሰት ከፍተኛ ጥረት እያደረገ ይገኛል ያሉበትን ንግግር ይመለከታል። አቶ ኃይለ ማርያም ይህን የተናገሩት በኢትዮጵያ ሲካሄድ የቆየው የዳያስፖራ ማለትም በውጭ ሀገር የሚኖሩ ኢትዮጵያውያን ክብረ በዓል ላይ ባሰሙት ንግግር ነው። ግርማይ ገብሩ ዝርዝሩን ይዟል። በዚች ዓለም የማንኛውም ሀገር መንግስት ዝናብ መቆጣጠር አይችልም። የድርቁ አደጋ ወደ ረሃብ እንዳይቀየር ግን ማድረግ ይችላል ነበር ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካሊፎርኒያ በአሁኑ ሰዓት በድርቅ እየተሰቃየ ነው ያለው። አውስትራሊያ በአሁኑ ሰዓት በድርቅ እየተሰቃየ ነው ያለው። ይሄን የኢትዮጵያ መንግስትም፣ የአሜሪካ መንግስትም፣ የአውስትራሊያ መንግስትም ዝናብን መቆጣጠር አይችልም። ማድረግ የምንችለው አንድ ነገር ምንድን ነው? ይሄ ድርቅ ወደ ረሃብ እንዳይቀየር የማድረግ ጉዳይ ነው። ኢትዮጵያ ውስጥ በአሁኑ ጊዜ እንደ ካሁን በፊቱ ህጻናት የምግብ እጥረት አጋጥሟቸው በምግብ መስጫ ጣቢያ የሚከማቹባት ሀገር አይደለችም። በአሁኑ ጊዜ ይህ ችግር እንዳያጋጥም መቋቋም የቻለች ሀገር ሆናለች ብሏል። ከዚህ በፊት በበልግ ወቅት ዝናብ እጥረት ሲያጋጥም ኢሚዲየትሊ የምግብ እርዳታ ህጻናት የሚሞቱበት፣ ህጻናት የምግብ እጥረት አጋጥሟቸው በየቦታው የፊዲንግ ሰንተር ውስጥ የሚከማቹበት አገር ነው ነበረ ይሄ ሀገር ዛሬ ግን ከየካቲት እስከዚህ ድረስ አንድም ህፃን ፊዲንግ ሰንተሩ ሳይገባ መቋቋም የቻለ አገር ሆኗል። አሁን በክረምቱም ከፍተኛ የሆነ የዝናብ መቆራረጥ በምስራቁ የሀገራችን ክፍል ከላይ እስከ ታች አጋጥሞናል። ይሄ በገጠሩ አካባቢ ችግር እንዳይፈጥር መንግስት አስፈላጊውን ዝግጅት አድርጎ ውሃ በማሰባሰብም በድርቅ ጊዜ በፍጥነት ሊደርሱ የሚችሉ ክሮፕስ በማምረትም በተለያየ መንገድ ረሃብ እንዳይከሰት ከፍተኛ ጥረት እያደረግን ያለንበት ወቅት ነው ያለው። ወዳጆቻችን ከአሁን በፊት እንደ አሁኑ አይነቱ ጊዜ ሲያጋጥመን ተሯርጦ መጥተው ያግዙን ነበር። በአሁኑ ሰዓት ግን ዳር ቆመው እያዩን ነው። ይህም ሆኖ ግን አገራችን ኢትዮጵያ አልተናጋችም ሲሉ ጠቅላይ ሚኒስትር ኃይለማርያም ተናግረዋል። ወዳጆቻችን ሌሎች ጊዜያት፣ በዚህ ጊዜ ተሯርጦ መጥተው እርዳታ ይሰጡን ነበር አሁን እስትናያቸዋለን ብለው ቴስት ለማድረግ ዳር ነው የቆሙት። ዳር በቆሙበትም ጊዜ ኢትዮጵያ አልተናጋችም። ዝናብ መቆራረጥ ይኖራል፣ ድርቅም ይኖራል። ነገር ግን አሁን ያለው አቅማችን እየጎለበተ ስለመጣ ራሳችን ገዝተን ራሳችን አቅርበን ሕዝባችን እንዳይራብ ለማድረግ መስራት ነው የሚገባ። ለአሜሪካ ድምጽ ግርማይ ገብሩ ከአፋር ሎጊያ። አድማጮች አጠር ያሉ ማጠቃለያ ዜናዎች አሰምተን እንሰናበታለን። የደቡብ ሱዳን ፕሬዚደንት ሳልቫ ኪር የእርስ በርስ ጦርነቱን እንዲያከትም የታለመውን የሰላም ውል አልፈርመውም ማለታቸው ተዘገበ። ለሁለቱ ወገኖች የቀረበውን የሰላም ስምምነት የአማጽያኑ መሪ ሪያክ ማሻርና የገዢው ፓርቲ ሊቀመንበር ፓጋን አሞም ፈርመውታል። ይሁን እንጂ ፕሬዚደንቱ ውድቅ ያደረጉት ውል ትርጉም የሚኖረው አይመስልም እየተባለ ነው። ፕሬዚደንቱ ባወጡት መግለጫ የማይዘልቅ ሰላም መፈረም አይቻልም፣ ዛሬ ፈርመን ነገ ውጊያ ምንገባ ከሆነ ምኑን ምን አከናወንን? ማለታቸው ተሰምቷል። የሰሞኑ የቡሩንዲ ሁከት ሀገሪቱን ለከፋ ብጥብጥ ሊያጋልጣት ነው ሲል የአፍሪካ ሕብረት አስጠነቀቀ። የሕብረቱ ሊቀመንበር ንኮሳዛና ዙማ የቡሩንዲ የፖለቲካ ቀውስ እየተባባሰ ከመጣ በተቀሩትም የክልሉ ሀገሮች ላይ አደጋ ይደቅናል ብለዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጅታየንን፣ ፕሮግራማችንን የመራችው ጽዮን ግርማ ከተተኪዮ የስርጭት መሐንዲስ አልሳንቶስ፣ እንዲሁም ከተረኛዋ ዋና አዘጋጅ አዳነች ፍስሀዬና ከባልደረቦቻችን ሁሉ ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት፣ ከምሽቱ ሶስት ሰዓት ላይ በምድበኛው እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም The voice of a